Voice of America! በኮሮና ቫይረስ ምክንያት ለዘጠኝ ወራት ተዘግተው የቆዩት ትምህርት ቤቶች አሁን ላይ በፈረቃ ማስተማር ቢጀምሩም ከትምህርት ገበታቸው ርቀው የቆዩት ተማሪዎች ላይ ያሳደረው ጫና ግን እንደቀጠለ መሆኑን ተማሪዎች ይገልጻሉ። በወረርሽኙ ምክንያት የመተዳደሪያ ገበያቸውን ያጡ ወላጆችም የልጆቻቸውን የትምህርት ወጪ ለመሸፈን በመቸገራቸው አንዳንድ ተማሪዎች ወደ ትምህርት ቤት ሳይመለሱ ቀርቷል። ስመኝሽ የቆየ በዚህ ዙሪያ ተማሪዎችና ወላጆችን አነጋግራ የሚከተለውን አሰናዳታለች። በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው በቆዩባቸው ዘጠኝ ወራት ተማሪዎች ለያለዕድሜ ጋብቻ አስገድዶ መድፈር የጉልበት ብዝበዛ እና ሌሎች ተያያዥ የስነ ልቦና ችግሮች ተጋልጠዋል በቤት ውስጥ ሆነው እንዲማሩ ለማድረግ የተደረጉት ጥረቶችም ብዙም ስኬታማ አልነበሩም እነዚህን ችግሮች ከግምት ውስጥ በማስገባት ትምህርት ሚኒስቴር በወሰደው እርምጃ ካሳለፍነው ጥቅምት ወር መጨረሻ ጀምሮ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተደርገዋል። የመማር ማስተማሩ ሂደት የተማሪዎችንና መምህራንን ደህንነት ባስጠበቀ መልኩ እንዲሆንም የአፍና አፍንጫ መሸፈኛ ጭንብል እንዲያደርጉ፣ ርቀታቸውን ጠብቀው እንዲቀመጡና በፈረቃ እንዲማሩ አማራጮች ቀርበዋል። ሆኖም ኮቪድ-19 በተማሪዎችና በወላጆቻቸው ላይ ያሳደረው ጫና ግን አሁንም እንደቀጠለ ብዙዎች ይናገራሉ። በተለይ ወረርሽኙ በኢኮኖሚ ላይ ባሳደረው ጫና ወላጆች የገቢ ምንጮቻቸውን በማጣታቸውና አንዳንድ ልጆች የወላጆቻቸውን ገቢ ለመደጎም ወደ ስራ በመሰማራታቸው ሙሉ ለሙሉ ወደ ትምህርታቸው መመለስ አልቻሉም። ወይዘሮ አልማዝ ወርቁ በባህር ዳር ከተማ ቀበሌ አንድ ነዋሪ ሲሆኑ ሁለት ልጆቻቸውን ለማስተማር በከተማው የአውቶብስ መናኸሪያ የተለያዩ ስራዎችን ይሰሩ ነበር። ኮቪድ-19 ወረርሽኝ ከመጣ በኋላ ግን በመናኸሪያው ስራ መስራት ባለመቻላቸው ገቢያቸው ሙሉ ለሙሉ መቋረጡን ይናገራሉ። አሁን በፊትማ መናኸሪያ አመታ ነበር። ወደ እናንተ ከአንድ ሰው ብታመጭ አስር በር አምስት ሰው

ይለጣን ሲሄድም ደግሞ ነው የሚሄድ። አዎ በእግራቸው በእግራቸው ነው ታክሲ ትምህር ዛሬ ዳቦ ሶፍር ገብቶ ለአንድ ሰው እኮ አሁን ዳቦ እኮ ነው እዚህኛው እኮ ገብቶ ያለ በታክሲ እንዴት ልስ ያስብ ያልሻል አንድ ዳቦ እኮ አሁን ሶፍር ያው አንድ ዳቦ እንግዲህ ቆራሽ ዳቦ ለፈርሽ እንኳን አይሞላ። አንድ ጉልሻ ማለት ናት። በልቻችን ነው እንግዲህ የሚንቀሳቀስ ሰው ያቺን ለቀፉ እዛ ማለት የገር መንገድ አለ እንደዛው ነው የሚሄድ እራሱ የሚማረው። በአዲስ አበባም በተመሳሳይ ተማሪዎች ወላጆቻቸውን ለመደጎም በተለያዩ ስራዎች በመሰማራታቸው ወደ ትምህርታቸው ሙሉ ለሙሉ እንዳልተመለሱ የነገረችን ደግሞ በኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ ሆነችው ስንዱ ተፈራ ናት። ተማሪዎች ተፋቆርታ የራሳቸውን ገቢ የሚያገኙበትን መስራት እንዲያደርጉ አድርጓል ነው የሚለው ነው። ሴት ተማሪዎች ወደ የራሳቸው የራሳቸውን ፍላጎት ለማሟላት ስራ መስራት፣ ለምሳሌ እንገድ ላይ ቡና ማፍላት ሊሆን ይችላል መስተንግዶ ሊሆን ይችላል እና የተለያዩ የቀን ስራዎችን ይሰሩ ነበር፣ በኮሮና ቫይረስ ማለት ነው። በወንዶች ተማሪ ላይ ስንመለከት ወደ ሱስ እና አልባሌ ቦታ ላይ እንዲሄዱ አድርጓቸዋል። ተማሪዎች እያጋጠማቸው ያለው የኢኮኖሚ ችግር ብቻ አይደለም። ወደ ትምህርት ቤት መመለስ የቻሉት ተማሪዎች ከትምህርት ገበታ ርቀው በመቆየታቸው ትምህርቱን የመርሳት፣ ሀሳባቸውን የመሰብሰብ እና በአግባቡ ትምህርት የመቀበል ችግር እንደገጠማቸውም ስንዱ ታስረዳለች። አሁን ትምህርት ከተከፈተ በኋላ የምንማረው በሳምንት ሶስት ቀን ነው። አንድ ቀን እረፍት፣ አንድ ቀን ትምህርት እያደረግን ነው የምንማረው እና የያየውት የማስታወስ እንትናችን ከትምህርት ገበታ ላይ ለዘጠኝ ወር ስላቋረጥን ዝቅ እንዳለ ነው ያስተዋሉትን። ያኔ በጣም ብዙ እንትን ስለነበር ጊዜ ተዘግተው ስለነበር ትምህርታችንን እንድንረሳ አድርጎ ነው ኮሮና ቫይረስ ማለት ነው። ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች ባለፈው ዓመት ባወጣው ሪፖርት በኮሮና ወረርሽኝ ምክንያት በአፍሪካ የሚገኙ ትምህርት ቤቶች ከተዘጉ በኋላ ሕጻናት ትምህርት እንዳላገኙ ገልጾ ነበር። በርቀት ለማስተማር በተደረገው ሙከራ ተማሪዎች ያገኙት እውቀት እጅግ አነስተኛ እንደሆነም አስታውቋል። እህቶቿን ጨምሮ በቅርብ ያሉ ቤተሰቦቿ በገጠር እንደሚኖሩ የምትናገረው ስንዱ ኮሮና በተለይ ለሴት ተማሪዎች ይበልጥ ከባድ እንደነበር ትናገራለች። አሁን ለምሳሌ በገጠር ያለ እድሜ ጋብቻ፣ አስገድዶ መደፈር ሊሆን ይችላል። በጣም ስራ ሊበዛባቸው ይችላል። እና ጠለፋይ የሚታየው በአብዛኛው ጊዜ በሴቶች ተማሪዎች ነው። የባህር ዳር ከተማ ነዋሪ የሆኑት ወይዘሮ አልማዝ ለጊዜው ጎረቤታቸው በነጻ እንዲጠቀሙ የፈቀዱላቸውን ኤሌክትሪክ ተጠቅመው ከሚሸጡት የድንች ጥብስ በሚያገኙት ገቢ ሴት ልጃቸውን ወደ ትምህርት ቤት እየላኳት ቢሆንም የሷንም ወጪ መሸፈን ካልቻሉ እንደ መጀመሪያ ልጃቸው ትምህርቷን ልታቋርጥ ትችላለች የሚል ስጋት አላቸው። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። I'm